ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤት መሰናዶ ጀምሯል። ለምሽት የያዝናችሁን እናስተዋውቃችሁ። አላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታልዝ እንዲያወራ ማለት ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሰብረን ለመውጣትና እንድናወራው ሰማችኋቸው። ዶክተር አሌክስ አካሉ ነው በዚህ በዋሽንግተን ዲሲ እና አካባቢው ከቅርብ ጊዜ የተካሄደው የአይምሮ ሕክምና ጤናን በተመለከተ ከተሰናዳ ዘገባ ላይ የተወሰደ ነው። የምሽቱ ዓብይ ርዕሳችን በአይምሮ ጤና ዙሪያ ያተኩራል። ከዛ በመቀጠል ደግሞ ቴክኖሎጂ እንዲሁም ደግሞ ኪነ ጥበብን የተመለከቱ መሰናዶች ይኖሩናል የሚኖሩናል ደግሞ መሰናደውን በመምራት ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በማቀናበር አብረናችሁ እናመሻለን። እናንተም አብራችሁን ታምሹን ዘንድ በአክብሮት እንጋብዛለን። ዩናይትድ ስቴትስ በአብዛኛው በስነ መድኃኒትና የመድኃኒት ተኮር ምርምር ዘርፎች ላይ የተሰማሩ ወጣቶችና አንጋፋ ትውልድ የኢትዮጵያውያን ባለሙያዎች ጥቅምት 24 ቀን 2016 ዓ ም ቅዳሜ እለት በአሌክዛንድሪያ ቨርጂኒያ ተገናኝቶ ስለ አይምሮ ጤና የግልጽ ንግግርና ባህልን ስለማጠናከር ተወያይተዋል። ባለሙያዎቹ ከተለያዩ ተቋማት የተሰባሰቡ ናቸው። በዚህ ዙሪያ የተሰናዳውን ደግሞ ዝግጅት ሀብታሙ ስዩም ተከታትሎ ያስጠናቀረው ዘገባ ይቀጥላል። አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልድ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በሥነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኛ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው። በዓለማችን ውስጥ ከአራት እስከ አምስት ፐርሰንት ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ። ዶክተር ቢኒያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልድ ኢትዮጵያንን ጨምሮ የሚሊዮኖችን ህይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋሽ ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንሲልቫኒያ ግዛቱ የአእምሮ ህክምና ልዩ ሐኪም ዶክተር ቢንያም ገሰሰ በድጋሚ ሰዎች ጋር ንቃተ ህሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለእነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ ማወቁ እና ህመሙን እንዳለ ማወቁ ማወቁና መረዳቱ ክፍተት ይፈጥራል። ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር ቤተሰብ ላይ ትልቅ ከሚደርሰው ችግር ወደማይሆኑ ነገሮች ከመግባት እንደ አልኮሆል፣ ድራግ ውስጥ ከመግባት ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህመም እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ እንደዛ ነገሮች ይቆጥባል። የተገናኘነው ነው የአእምሮ ጤና ዋጋ ያለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በመጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማህበሩ ስለ አእምሮ ጤና ሊጠናከር ይገባል ብሎ የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል። መጀመሪያ እንግዲህ ትልቁ ዓላማችን ትልቁ ዓላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማለት ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሳብረን ለመውጣትና እንድናወራው በግልጽ እናንተ አሁን ስለ ሜንታል ሄልዝ እንደምናወረው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት ያለ ሶሳይታል ሪፐርኬሽንስ ሌላ ሰው ምን ይለኛል እንትና ምን ይለኛል ጎረቤት የምን ይለኛል ሳይል በትክክል ስለዛ እንዲ ያወራ ማድረግ ከተቻለ ያ ትልቁ አቺቭመንት ንላል። ከዛ በኋላ ደግሞ ያለው እንዴት ያለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያ ያለውን ሰዎች እንዴት አድርገን መርዳት እንችላለን? በእውቀታችን፣ በገንዘብ ያለው በገንዘቡ መርዳት ይችላል፣ ያለው እውቀት በእውቀቱ መርዳት ይችላል። በማስተማር ሴሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ። በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልድ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ኒሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ኒሻን የቅርብ ጊዜ ትኩረታቸው በድረ ኮቪድ-19 ወረርሽኝ ዘመን በሱስና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል። ድህረ ኮቪድ የመጣ ችግሮች አሉ። አንዳንድ ጥሩ ነገር ቢታይም ግን የመጡ ችግሮች ልጆቻችን ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው። ልጆቻችን ምን እንደሚለማመዱ አናቅም፣ ክፍላቸውን ዘግተው ምን እንደሚያዩም አናቅም እና ጊዜያቸውን የሚበላባቸው ትም ከትምህርታቸው ወደኋላ የሚያስቀራቸው የጸባዮቻቸው መቀየር ከትምህርት ቤትም ከሃይስኩልም ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብንና ወላጆች ይህንን ችግር በከፊሉ አትሌት ለመረዳት እየመጡ ነበርና በዛን ጊዜ ነው ይሄንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ። ዶክተር ሊሻም በሱስ ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸውን ለማገዝ ለርን አንድ ሊቭ በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ህመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት መካከል እንደሚገባ ይመክራሉ። ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም የአእምሮ አእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል፣ ደም ብዛት እንደሚባል፣ የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም ለትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ ጠንቅ እንደሚያመጣና ከጥሎ ከቁጥጥራቸው ውጪ እንደሚሆንና እንደ አእምሮ በሽታ እንደሚሆን ቤተሰቡ አውቆ ሕክምና እንዲደረግበት እንጂ ልጆች ወላጆች ልጆቻቸውን በመቆጣት የሚድን በሽታ አይደለም ወይም በማስጠንቀቅ የሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብለው፣ አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው። ስለ አእምሮ ህመም ያለንን ማህበራዊ እውቀት ውስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልድ ኢትዮጵያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነት ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ቢያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሃን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅተዋል። ከአእምሮ ህመም ጋር በተገናኘ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብስ ብራታቸውን ችለው ታሪካቸውን ለማጋራት የወሰኑበትን ምክንያት አጫውተውኛል። በኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው ዋናው ነገር ልጄ እንደተሰቃየ፣ እንደተንከራተተ ሌላ ልጅ ደግሞ እንዳይንከራተት ነው ዋናው ነገር ብዙ ጊዜ ደግሞ ከአእምሮ ጤና ጋራ ሀፍረት አለ፣ መደበቅ አለ እና ምንም መደበቅ አያስፈልግም፣ ምንም ሀፍረት አያስፈልግም፣ ይሄ እንደ ማንኛውም ህመም ነው የሚለውን መልእክት ለማስተላለፍ ና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው። ወይዘሮ ትዝታ ያቋቋሙት ብያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ህይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋር ትውናል። እንግዲህ እኔ ከወጣቶች ጋራ ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙኃን በጣም ትልቅ ስቶጣ አላቸው። በዛ የተነሳ በኢንስታግራም ላይ እንዲሁም በፌስቡክ፣ በትዊተር ካምፔን ያደርጋሉ። አላማችንም ወጣቶችን ለመድረስ ነው። ልጆችን የመሰሉ ሰዎችን ለመድረስ ነው እና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጭ ደግሞ ዌብሳይታችን ላይ አዲክሽን ወይንም በሱስ መጠመድ ምንድን ነው የሚለውን ከመንገመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው። እንግዲህ የኔ ደግሞ ችሎታ የሚመጣው እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድን ነው፣ በሱስ የሚጠመዱ ሰዎች ምን አይነት ናቸው፣ ወላጅ ምን ማድረግ አለበት፣ እንዴትስ መንከባከብ አለበት፣ አዋቂም ከሆነ ደግሞ ምንድን ነው ልናደርግ የሚገባው የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው መረጃ ነው ትክክለኛ የሐኪም መረጃ ነው። መሰል መድረክ መሰናዳቱ በቤተሰባዊ ግጭት በዘረኝነት ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ህመም ለሚዳረጉ ወገኖች ረብ ያላቸውን ሀሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግስት መስሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ህዝብ ከሚያቀርቡት ጤና ተኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ ዓላማ ስለመሆኑ ከማህበሩ የቦርድ አባል ዶክተር እዩብ ኃይሉ ሰምተናል። ዋናው ዓላማ አዌርነሱንን ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንት ላይ ያሉት የመድኃኒቶች በራሳቸው የሚያመጡት ችግር አለ። ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓይን በማረግ? በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል፣ የመከላከያ መፍትሄዎችም ሊሆን ይችላል፣ የዲያግኖሲስ ሜቶዶችም ሊሆን ይችላል። በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶል በማድረግ ያንን ማነጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው። ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው። በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግረው ትውልደ ኢትዮጵያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል። ፕራይመርሊ ዲያስፖራ ላይ ያሉ ፋርማሲስትና ፋርማስቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖለጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናረጋቸው አክቲቪቲዎች አሉ። በተለይ ከመድኃኒት አቅርቦትና ጥራት ጋር በተያያዘ መድኃኒት እስከ ማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጭ ደግሞ የኢትዮጵያ ኢንስቲትዩሽኖች እዚህ የተለያየ የመንግስት ፕራይቬት የፋርማሲዩቲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልዝ የኢትዮጵያን ኤፍዲኤ የድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዝን ነው ያለ ነው እና ከዛም ውጭ ደግሞ የፍላንትሮፊ ዊንጉ ከፋርማሲ ጋርና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ፣ ህጻናትን የሚረዱ ከእነሱ ጋም ከህልዝ ጋር የተያዘን ብቻ ሳይሆን ከዛም ውጭ ሰፖርት የምናደርግባቸው ጥሮች አሉ ማለት ነው ፕራይመርሊ እዚህ የምንሰራቸው አሉ። ኢትዮጵያም ደግሞ ሰፖርት እያደረገ ነው ያለ ነው ማለት ነው። በዚህ ዝግጅት ላይ ከዕለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላአቅዳቸው ስራዎች ማብራሪያ ተሰጥተዋል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰብአዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። ለአሜሪካ ድምፅ ሀብታም ሙዚየም፣ ዋሽንግተን ዲሲ እየተከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 48 የሚተላለፍላችሁን የጋቢና ቬ የአዲሱ ትውልድ ድምጽ መሰናዶ ነው። ስርጭታችን ከሰኞ እስከ ዓርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ወደ እናንተ የሚደርስ ይሆናል። እንዲሁም ቅዳሜና እሁድ ደግሞ በሳምንት ውስጥ ተሰርተው ወይም ደግሞ ተደምጠው ቢደገሙ ያልናቸውን ያነቃቃሉ ያልናቸውን መሰናዶዎች ወደ እናንተ እናደርሳለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማህሪክ የፌስቡክ ገጽ ላይና ድረ ገጽ ላይ ለጋቢና ቪ እያላችሁ አስቀምጡልን። እንዲሁም ደግሞ ስልክ ቁጥራችሁን ብትተውልንም ደውልትና ጥያቄያችሁን እንወስዳለን፣ እንድትሳተፉ ማድረግ እንችላለን። ወደ ቀጣዩ መሰናዶ እንሻገር። የአይሁድ ሰፋሪዎች በፍልስጤም ገበሬዎች ላይ የሚያደርሱት ጥቃት እየጨመረ በመምጣቱ በዌስት ባንክ በስፋት የሚመረተው የወይራ ዘይት ምርት ሊቀንስ እንደሚችል የፍልስጤም አርሶ አደሮች ማህበር አስታወቀ። መስከረም 26 በእስራኤል ላይ ጥቃት ከደረሰ ወዲህ ጥቃቶች መጨመራቸውን ያመላከተው ማህበሩ በሰፈራዎቹ አቅራቢያ ከሚገኙ በሺዎች የሚቆጠሩ የወራ ዛፎች ምርት መሰብሰብ እንዳይቻል ማድረጉንም ገልጿል። ያን ቦቻት በዚህ ዙሪያ ያደረሰን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች በዌስት ባንክ ሰሜናዊ ክፍል ለእይታ እጅግ ማራኪ በሆነችው ሳልፊት የተሰኘች የፍልስጤም ከተማ ውስጥ የሚኖረው አርሶ አደር ጃባል አቡ ስሊሚ ከፊቱ ለሚጠብቀው እጅግ አስቸጋሪ ዓመት እየተዘጋጀ ነው። ተንከባክቦ ያሳደጋቸው የወይራ ዛፎቹ ለምርት ቢደርሱም ቢያንስ 30 ከመቶ የሚሆነውን ማሳ መሰብሰብ እንደማይችል ይናገራል። ልክ እንደ አብዛኞቹ ፍልስጤማውያን ገበሬዎች ስሊሚም በመንደሩ በሚገኙ የአይሁድ ሰፈሮች ቅርብ በሆኑ የእርሻ መሬቶች ላይ ለመስራት በጣም ይፈራል። የጠመንጃ አፈሙዝ ደቅነው ምርት የሚሰበስብበትን የእርሻ መሳሪያ በሱ ጭነት መኪና ላይ እንዲያስገባ አዘዙት። የወይራ ፍሬውንም በጭነት መኪናው ላይ እንዲያስገባ አደረጉ። ከዚያ ሁሉም ከዚያ ስፍራ ለቀው እንዲወጡ ነገሯቸው። መስከረም 26 ቀን የሐማስ ታጣቂዎች በእስራኤል ላይ ጥቃት ካደረሱ በኋላ በዌስት ባንክ በሚገኙ የፍልስጤም አርሶ አደሮች ላይ የሚፈጸሙ ጥቃቶች እየተበራከቱ መጥተዋል። የተባበሩት መንግስታት ድርጅትም በእስራኤል እና ሐማስ መካከል ጦርነት ከተጀመረበት ጊዜ አንስቶ በቀን በአማካይ ሰባት ጥቃቶች እንደሚመዘገቡ አስታውቋል። አብዛኞቹ ጥቃቶች የሚፈጸሙት የፍልስጤም ገበሬዎች ወደ ሰፈራቸው እንዲጠጉ በማይፈልጉ የአይሁድ ሰፋሪዎች ነው። ዌስት ባንክ ውስጥ በራማላ እና በአልቢረሃ ጠቅላይ ግዛት ውስጥ የምትገኘው ቱርመስ አያ ከተማ ከንቲባ ላፊ ሻላቢ ጥቃቶቹ በአካባቢው ምርት ላይ እያደረሱ ስላለው ተጽዕኖ ያስረዳሉ። እያወራን ያለነው ምርታቸውን መሰብሰብ ስለማንችለው ወደ አራት ሺህ የሚጠጋ ሄክታር የወይራ ዛፎች ነው። ቱርመስ አያ የተሰኘችው የፍልስጤም መንደር ሙሉ ለሙሉ በሚባል ሁኔታ የምትተዳደረው በወይራ ዘይት ምርት ነው። ከንቲባው እንደሚያስረዱት ጥቃቶቹ በተከታታይና እጅግ አደገኛ በሆነ መልኩ እየተፈጸሙ በመቀጠላቸው ቢያንስ 60 ከመቶ ከሚሆነው የወይራ ዛፍ ምርት አይሰበሰብም። ሌላዋ የአካባቢው አርሶ አደር የሆነችው ናዲያም ስለ ሁኔታው ትገልጻለች። እዚያ ብዙ የወይራ ዛፎች አሉን፣ ግን ወደዚያ መሄድ አንችልም። ሁሉንም ነገር ዘግተዋል። ይህ አካባቢ በዌስት ባንክ የሚገኙ ገበሬዎች ላይ እየደረሰ ያለውን ተጽዕኖ የሚያሳይ ጥሩ ምሳሌ ነው። እነዚህ ዛፎች በወይራ ፍሬዎች የተሞሉ ቢሆኑም አርሶ አደሮቹ ወደዚህ መጥተው ምርታቸውን ለመሰብሰብ እጅግ ይፈራሉ። ምክንያቱም እዛ ማዶ እንደምታዩት በአጠቃላይ ዙሪያውን የአይሁድ ሰፋሪዎች የሚገኙበት ስፍራ ነው። የፍልስጤም አርሶ አደሮች ማህበር በሚደርሱ ጥቃቶች እና በአየር ንብረት ለውጥ ምክንያት የዚህ ዓመት ምርት ቢያንስ በ60 ከመቶ እንደሚቀንስ አስታውቋል። በዚህ በዌስት ባንክ ውስጥ ብቻ 110 ሺህ ቤተሰቦች በቀጥታ ከወይራ ማሳት በሚገኘው ምርት የሚተዳደሩ መሆናቸውን የማህበሩ አባል የሆኑት አባስ ሚልሄም ይገልጻሉ። ስ ዩኒን ስ ማህበራችን በዌስት ባንክ ከሚገኙ አርሶ አደሮችን ከሚወክሉ ማህበሮች ትልቁ ነው። እንደኛ ግምት ከሆነ ከ50 እስከ 55 በመቶ የሚሆን የፍልስጤም ገበሬ ምርቱን መሰብሰብ አይችልም። የወይራ ዛፍ ምርት በዌስት ባንክ የግብርና ኢንዱስትሪ ውስጥ ትልቁ የምርት ዘርፍ ነው። ባለፈው ዓመት አርሶ አደሮች የወይራ ምርቶችን በመሸጥና ዘይት በማምረት ከ120 ሚሊዮን ዶላር በላይ አግኝተው ነበር። በዚህ ዓመት የሚያገኙት ገንዘብ ግን እጅግ ያነሰ ይሆናል። ያን ቦቻት ከዌስት ባንክ ለላከው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በዩናይትድ ስቴትስ ከፍተኛ ተደማጭነት ካላቸው አሁነኛ ሴት አርቲስቶች መካከል አንዷ የሆነችውን የሲሞን ሌንን ስራ የሚያሳይ ኤግዚቢሽን በአሁኑ ጊዜ በዋሽንግተን ዲሲ በሚገኘው ሂርሽሆርን ሚዚየም ለእይታ ቀርቧል። በሴትነት በጾታ ኮልነትና፣ በዘርፍተ ላይ ባላት ትኩረት የምትታወቀው ሲሞን በታሪክ የመጀመሪያዋ ጥቁር አርቲስት በመሆን ዩናይትድ ስቴትስን በመወከል በአውሮፓ ህብረት ሽልማት መቀበል የቻለች አርቲስት ናት። የማክስ አዳምስ ዘገባ እንደሚከተለው ተጠናቅሯል። አሜሪካዊቷ አርቲስት ሲሞን ሊ በቅርጻ ቅርጽ፣ ንድፍ፣ ተከላና በትዕይንተ ጥበብ ትታወቃለች። በስራዎቿ አማካኝነት ስለ ጥቁሮች ማንነት፣ ሴትነትና የአፍሪካ ዲያስፖራ ጭብጦችንም ትመረምራለች። አብዛኛውን ጊዜ የጥቁር ሴቶችን የህይወት ልምድ ደፍሮ የሚያሳዩና የሚያከብሩ ኃይለኛ እንዲሁም ደግሞ ሀሳብ ቀስቃሽ የሆኑ የጥበብ ስራዎችን ለመፍጠር ሴራሚክ ነው የምትጠቀመው። ይሄ ቬዘል ይሰኛል፣ መጓጓዣ ነው። ከክርስቶስ ልደት በፊት የነበረውን ወቅት የሚወክል ሲሆን እኔ ውስጡ ገብቼ መቆም በምችልበት መጠን የተሰራ በመሆኑ ድንቅ ነው። ከነሐስ የተሰሩ ቅርጻቅርጾች፣ የገለባ ቀሚሶች፣ ባህላዊ እና የቅርጽ ለውጥ ያላቸው ምስሎች ግዙፍን ስራዎችን ያካተተው የሲሞን ሊ ስራዎችን የያዘው ብቸኛ የስነ ጥበብ ኤግዚቢሽን ዋሽንግተን ዲሲ በሚገኘው ሂርሾርን ሚውዚየም፣ በቅርቡ ተከፍቷል። አኒ ሪብ የኤግዚቢሽኑ የበላይ ጠባቂ ናት። የሲሞን ስራዎች ስለ ብዙ ነገሮች ሊሆኑ እንደሚችሉ እገነዘባለሁ፣ ነገር ግን በመርህ ደረጃ የጥቁር ሴቶችን ታሪክና ጉልበት መወከሉ በጣም መሰረታዊ እንደሆነ ነው የማስበው። የሲሞን ስራዎች ያን ታሪክ፣ ያን ዘመን እንድናስብ ብቻ ሳይሆን ተገንብተው የዘለቁትንና የጥቁር ሴቶችን ታሪክ እንድናጣጥል ስለሚያደርጉት ስርዓቶችም እንድናስብ ያደርጉናል። የሲሞን ሊ ስም በዓለም ዙሪያ የናኘው በጎርጎሮ ሳያኑ 2021 ነው። ያኔ በኒውዮርክ ጎገንሃይም ሙዚየም ትልቅ ኤግዚቢሽን ከማሳየቷ ጎን ለጎን የጋራዥ መጽሄት ከተሰኘው ተቋም ጋር በትብብር በመጽሄቱ ሽፋን ላይ ለታየችው ተዋናይት ዘናዲያ የሶስት ሜትር ርዝመት ያለውና ከገለባ የተሰራ ቀሚስ መስራት ችላለች። በተጨማሪም በቀጣዩ ዓመት ሲሞን በአውሮፓ ህብረት አሜሪካንን በመወከል ሲሆን በቪነስ ቤኒያል የወርቅ አንበሳን ሽልማትን በመቀበል የመጀመሪያዋ ጥቁር አሜሪካዊት ሆነች። ይሄ ቅርጽ የ20 ዓመት ወዳጅ የሆነችው ጸሐፊን ይወክላል። ይሄ ብቸኛው የሰራሁት የግለሰብ ቅርጽ ነው። ስራዬን ለመዘከር ነው። የሲሞን ስራዎች ማጠንጠኛ የጥቁር ሴቶች ጥንካሬና ነጻነት በህብረተሰብ ውስጥ ያላቸውን ፈቃድና ጠቀሜታ ከአፍሪካ ዲያስፖራ ባህልና ወግ ጋር ማዋህድ ሲሆን አብዛኞቹ የምትጠቀማቸው ቁሳቁሶችም ከሴራሚክ ነሐስና ገለባ የተሰሩ ናቸው። በጣም በተለየ መልኩ እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም እነዚህን ትውስታዎች በአካል ቀርጾ ማስቀመጥ መቻል ያስደስታል። በዚህ ምክንያት እድለኛ ነኝ። በጎርጎሮሳውያኑ 2023 ለህትመት የቃው ታይም መጽሔት ለዘመናት የጥቁሮች አካል የተገለለ እና ለገበያ የቀረበ ሆኖ ሳለ ነገር ግን ሲሞን ያንን ትረካ ሙሉ በሙሉ በመቀየር ትውልዶች እንዲሁም ደግሞ ጥቁር ሴቶች እንዲነሳሱና ልምዶቻቸው እንዲያጋሩ አድርጋለች ሲል በዓለም ላይ ካሉ መቶ ተጽዕኖ ፈጣሪዎች ውስጥ አካቷታል። በዋሽንግተን ዲሲ የተከፈተው የሲሞን ሊ የታሪክና ባህል ኤግዚቢሽንም እስከ መጪው የጎርጎሮሳውያኑ መጋቢት 3 ቀን 2024 ድረስ ለህዝብ ክፍት ይሆናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰናዷችን ይቀጥላል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በየአመቱ በህዳር ወር የመጨረሻው ሐሙስ አሜሪካውያን የምስጋና ቀንን ያከብራሉ። እለቱ ከእንግሊዝ የመጡት ቅኝ ገዢዎች ከሀገሪቱ ተወላጆች ጋር የወዳጅነት ገበታ የተጋሩበትን ሲሆን እንደ አውሮፓውያን አቆጣጠር በ1621 የምህር በዓል መታሰቢያ ነው። ይሁን እንጂ ከምስጋና ቀን ታሪኮች ውስጥ ምን ያህሎቹ እውነት ናቸው? የአሜሪካ ድምጹ ዘጋቢ ዶራ መሄኳር እውነታውን ከልብወለድ ለመለየት የመጀመሪያውን የምስጋና ቀን ወደ ተካሄደባት የማሳቹ ሴት ፕሊማውዝ አምርቶ ነበር። ደረጀ ደስታ እንደሚከተለው አጠናቅሮታል። ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው። ለመዘጋጀት ብዙ ምግብ ማብሰል አለብኝ፣ ምክንያቱም ወንዶቹ ተርኪ፣ ዳክዬዎችና ዘዎችን አምጥተዋል። ዋምፓ ነጎች የመጀመሪያውን የምዝጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፕ አነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ። የዋምፓኖ አግ ሰዎች አሁንም እዚህ አሉ። የዋምፓኖ አግ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም አሁንም ህዝቡን እንዲያስተምሩ ፈልጋለሁ። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር። እንደ አውሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር። ዛሬ በአቅራቢያው ትንሽ ቦታ የያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ። በዚያ ክስተት ላይ ማንኛውንም ዓይነት አለመተማመንን ማሳየት የለብንም። ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓኖአግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ የተወሰነ ጊዜ ላይ ይህ ስጋት አይደለም። የምህሩን ወቅት እያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው። የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል። ምክንያቱም የወቅቱ ፍሬ እሱ ነው። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የአገሬው ተወላጆች ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ። መሬታቸውን ይፈልጋሉም፣ ከዛ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካድናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፏቸው ያስቻላቸው። ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ነፃነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ። ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም። ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድማ አያቶቻቸው መስዋዕትነትም ማሰባቸው አልቀረም።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 አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ አድማጭ ተመልካቾቻችን ለእህዘቱ የያዝነው መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ እናመሰግናለን። በዝግጅታችን ላይ አስተያየት ወይም ደግሞ ጥያቄ የሚኖራችሁ በቢያ ማሪክ የፌስቡክ ገጽ ላይ ለጋቢና ቤ እያላችሁ ታደርሱን ዘንድ እንጋብዛለን። የደንገረመ መሰናዶን በመምራት ብርሃን ኃይሉ ደግሞ ስርጭቱን በማቀናበር አብረናችሁ ነበር። ሰላም ጤና ስጥልን። ደህና ደሩ